ሰላም ጤና ይስጥልን። ከዋዜማ ራዲዮ በኢትዮጵያ አራተኛው የሀገር አቀፍ ምርጫ ዙሪያ የምናደርገውን ልዩ ዘገባ ለዛሬም ይዘን ቀርበናል። በኢትዮጵያ አራተኛው ሀገር አቀፍ ምርጫ ከጥቂት ሳምንታት በኋላ ይደረጋል። ምርጫው ከመቼውም ጊዜ በበለጠ ገዢ ፓርቲው ኢህአዴግ ተቀናቃኝ የፖለቲካ ፓርቲዎችን በተለያዩ ሰበብ አስባቦች ብርቱ ተፎካካሪ እንዳይሆኑ ለማድረግ እየሞከረ ነው። በዚህም ሳቢያ የምርጫው አጠቃላይ ውጤት ኢህአዲግ ከዚህ ቀደም እንደሆነ ሁሉ ስልጣኑን ለብቻው ተቆጣጥሮት ይቀጥላል የሚለው ግምት የብዙዎች ነው። የተቃዋሚ የፖለቲካ ፓርቲዎችም ከምርጫው ውጤት ይልቅ በተደራጀ መልክ ኢህአዲግን በዘላቂነት ከስልጣን ለማውረድ የቻሉትን እየሞከሩ ነው። ሰማያዊ ፓርቲ ከነዚህ ፓርቲዎች መካከል አንዱ ነው። ሰማያዊ ፓርቲ ፍትሐዊ ሊሆን ወደማይችል የምርጫ ውድድር ውስጥ በመግባት ውጤት ይጠብቃልን? ከምርጫው በኋላስ ሰማያዊ ፓርቲ ምን እቅዳለሁ? ከፓርቲው ቃል አቀባይ ዮናታን ተስፋዬ ጋር በቅርቡ ቃለ መጠይቅ አድርገን ነበረ። እነሆ አድምጡት። ዮናታን፣ አንድ ደጋግሞ የሚነሳ ጥያቄ አለ ወደዚህ ምርጫ ስትገቡ በርካታ ፈተናዎች እንዳሉበት ተገንዝባችሁ እንደሆነ ገምታለሁ። ግን ደግሞ በኢትዮጵያ ያለው ሁኔታ ምርጫ ተወዳድሮ ድጋፍ ለማግኘትም ለማሸነፍም የሚያበቃ አይደለም። ምርጫ ቦርድ ገለልተኛ አይደለም። የፍትህ አካላት ገለልተኛ አይደሉም። የመገናኛ ብዙኃን በሌሉበት ሁኔታ የሲቪል ሶሳይቲውን በተዳከመበትና ኦልሞስት ወደ መጥፋት በደረሰበት ሁኔታ በምርጫ ውስጥ መሳተፍ ጥሩ ውሳኔ አይደለም ብለው የሚከራከሩ ሰዎች አሉ። ይህንንም ደግሞ ለማሳየት እንደ ማስረጃ የሚጠቀሙበት አሁን በቅርቡ የምናየው በሌሎች ፓርቲዎች፣ በአንድነት ፓርቲ አካባቢ እያየናቸው ያሉ ችግሮችን መንግስት፣ ምን ያክል የተቃዋሚ ፓርቲዎች በምንም መልኩ እድል እንዳያገኙ ለማድረግ እየሞከረ ነው እና በዚህ ውስጥ ምርጫ መወዳደር እንደ ሞኝነትም ነው ብለው የሚገልጹ ሰዎች አሉ እና በዛ ላይ የእናንተ ፓርቲ የሰማያዊ ፓርቲ ምንድን ነው ያለው አቋም? እዚህ ላይ ደጋግመንም ብለ ነው ነበር ነገሩ ይሄ እርግጣሁን ባለው ሂደት ውስጥ ምርጫውን እንደ ምርጫ ሌጂትማይዝ አድርጎ መወዳደር በራሱ ህዝብ ላይ እንደማላገጥም ሊቆጠር ይችላል። በእኔ እምነት እንደዛም ነው። ግን አንዳንድ ጊዜ ታክቲካል የሚወሰዱ ደግሞ ፖለቲካል ዲስሽኖች ይኖራሉ። አለልም በፖለቲካ በየትኛውም የህይወት እንቅስቃሴ ውስጥ ያለ ሪስክ ወይም ደግሞ ያለ ዲስ አድቫንቴጅ የሚሰራ ነገር የለም። ሁሉም ነገር ጠቀሜታ እንዳለው ሁላ ደግሞ የሚጎዳውም ነገር አለ። አድቫንቴጅ ከዲስ አድቫንቴጅ ጋር ነው የሚመጣው። ስለዚህ ትልቁ ቁም ነገር የሚሆነው አሁን በእኛ እምነት እየሰራ ነውንም ያለውን ነገር ይደግፍልናል ብለን በመጀመሪያ እንደተባለው እዚህ ሀገር ላይ አሁን ባለው ሁኔታ አሁን ባለው ተጨባጭ ሁኔታ በምርጫ ለውጥ ይበጣል የሚለው ነገር እጅግ አጠያያቂ እንደሆነ እንረዳለን። ይሄን ስንረዳ ግን ፖለቲካው ወይ ደግሞ አሁን የሚደረገው ትግል ትንሽ ዳይናሚክ ነው። ይሄ ዳይናሚዝም አለው ፖለቲካ ላይ አሁን ያለው ትግል ላይ ሰው ከዛ አንጻር የሚፈጠረውን ነገር ሙሉ ለሙሉ ፕሪዲክት ማድረግ አይቻልም በእርግጥ አሁን ከሚታየው ነገር የበለጠ እየጨለመ ነው እንጂ ተስፋ ሰጪ እየሆነ የሚመጣ ነገር እንደሌለ እረዳለሁኝ። ግን እነዚህን ነገሮች እስከ መጨረሻው ድረስ ሄዶ በሂደቱ ላይ ንቁ ተሳትፎ አድርጎ ይሄ ሂደቱ ይሄ ዳይናሚዝሙ ራሱ አደይ ኦፍ ደይ እንዲወስን እድል መስጠት የተሻለ ይመስለኛል። ይሄን ነገር እንረዳለን። ይሄ ነገር ደግሞ ቅድም እንዳልኩ በሂደቱ ላይ ጥላ እንደሚያጠላበት ምንም ጥርጥር የለውም። ስለዚህ ይሄ ነገር እንዳልኩ ቅድም እንዲህ እየተጠራቀመ እየተጠራቀመ ትኩሳቱን እያጋጋለው ኢንተንሲፋይ ያደረገው የፖለቲካውን ምህዳር የበለጠለኛም ኦፖርቹኒቲን እየሰጠን ከህዝብ ጋር ወይም ህዝቡ በዚህ ትኩሳት ውስጥ ጆሮን እንዲሰጥና ይበልትጥ እንድታነቃቃው ድልህን እየተጠጠ ከባለፉም ስህተቶች እየተማርክ ከነበሩት መጫዎች ከነበሩት የሰላም ትግሎች ሂደቶች ውስጥ እየተማርክ አሁን ማድረግ የምችለውም በሂደት ውስጥ እያደረግ መቆየቱ የተሻለ አማራጭ ነው። ከዛ በኋላ እንዳልኩ ቅድም ዳይናሚዝሙ የራሱ ሁኔታው በዛ ወቅት የሚፈጠረው ሁኔታ ወደፊት እየገፋ ሲሄድ ውሳኔውን እንዲሰጥ መተው የተሻለ ይመስለኛል። እስከዛው ጊዜ ድረስ ግን በተቻለ መጠን ፉክሽ እያደረጉ ትግሉን እንግዲህ በእየገፉ መሄዱ የተሻለ አማራጭ ነው ከዛ በኋላ እንግዲህ የሚሆነውን አብሮ ማየት ይሆናል የሚል እምነት ነው ያለኝ እንግዲህ ሰማያዊ ፓርቲ ከሌሎች ፓርቲዎች ጋር ሲነጻጸር በጣም ለጋ በቅርብ ጊዜ የመጣ አዲስ የፖለቲካ ፓርቲ ነው እና ምርጫውን ትወዳደራላችሁ የምርጫው ውጤት ምንም ይሁን ግን ይህንን ምርጫ ካሰባችሁት በታች ወይም ፈጽሞ የምታሸንፉበት እድል ባይኖር ቀጥሎ የሰማያዊ ፓርቲ እንቅስቃሴ ምንድን ነው የሚሆነው? በሱስ ላይ የሚታያችሁ ፕላን ያደረጋችሁት ነገር አለ አለ አለ እንግዲህ ይህ አሁን ወቅቱ እንደው የምርጫ ሆኖ እዛ ላይ ፎከስ አድርገን ስለምናወራ ነው እንጂ ሰማያዊ ፓርቲ ስትመሰረትም የተመሰረተው እዚህ ሀገር ላይ ያለውን ችግር ወይም አሁን ያለውን ወቅታዊ ሁኔታ የሀገራችን ያለችበትን ወቅታዊ ሁኔታ የፖለቲካውን ሁኔታ ከመረዳት ነው። ያ ማለት ነው አሁን አገዛዝ አለ። አገዛዝ ማለት አሁን ከምፕሊትሊ ዲክታቶሪያል የሆነ ሬዥም ነው ያለው። ይሄ ዲክታቶሪያል የሆነ ሬዥም የሚመራበት ፖሊሲ የዲሰፕሽን ፖሊሲ ነው፣ በማታለል ይሄ የዲሰፕሽን ፖሊሲ ብዙሀኑ ሕዝብ ጋር ፔኔትሬት አድርጎ እየገባ ነው፣ ወይም ብዙሀኑ እውነታውን እንዳይረዳ በተለያዩ የሚዲያ የመንግስቱ ሚዲያ ተቋሞች ሀያ አራት ሰዓት ሙሉ ሐመር እየተደረገ ነው። ስለዚህ የሰማይ እምነት ይሄንን አንደኛ ኤክስፖዝ ማድረግ ነው። ይሄን የዲሰፕሽን ፖሊሲ ኤክስፖዝ ማድረግ እና እርግጥ በጣም ከፍተኛ ዋጋ ያስከፍላል። በዚሁም ውስጥ ደግሞ እያለፍን ነው። በዛም ደረጃ ኢንቴግሪቲያችን ላይ ጥያቄ ያለ አይመስለኝም። ከዛ አንጻር አሁን ወደፊት እየገፋን ስንሄድ ሊሆን የሚችለው ነገር ይህ ምርጫ እንግዲህ አጋጣሚ ሆኖ ከተመሰረትን ገና ሶስተኛ አመት እዚህ ላይ ተከሰተ። ሰው ከዚህ በፊት እንግዲህ በርካታ አመራሮች የሚሆኑ አባሎቹ በዘጠና ሰባትም አካባቢ በትግል ውስጥ የነበሩ ናቸው። በተለይ ብዙ ወጣቶች በቅንጅትም ታቅፈው የነበሩ ናቸው። እኔም ፐርሰነሊ በዛ ውስጥ የተወሰኑ እንቅስቃሴዎች እና በንቃትም ደሞከታተል ከእሱን እሱን የፖለቲካ ልምድ ተጠቅሞ አሁን ምርጫው ላይ ጉልህ እንቅስቃሴ ማድረግ አንዱ ምርጫ ፓርቲ ወይም የፖለቲካ ፓርቲ ሆኖ በምርጫ ቦርድ በሕጋዊነት ተመዝግበው እንደሚሰራ ኃላፊነቱም ነው፣ ግዴታውም ነው። ያን ሲያደርግ ግን የተለያዩ ፖለቲካል ዲሲሽኖች ሊወስዱ ይችላሉ። ቅድም ባስቀመጥኩት ሁለመልኩ ምርጫው ላይ ማለት ነው። ከዛ ባለፈ ግን ይሄ የግንቦት ወር ሲያልፍ ወይም ሁለት ሺህ ሰባት በጥቅል ሲያልፍ የሚመጣው የሚሆነው ነገር ምንድን ነው ቅድም ባልኩ መልኩ የነጻነት ትግል የሚደረግበትን መንፈስ ማስፋት ነው የብዙሀኑ እንዲሆን የሚቻለን ሁሉ ማድረግ ነው አንደኛ ይህ የሚከፈተው ኦፖርቹኒቲ አለ እሱ ላይ መጠቀም እና የበለጠ ያንን መስራት ሁለተኛ ይሄም ፕሮሰስ ካለፈ በዚሁ መልኩ የሚያልፍ ከሆነ በዚህ ሁኔታ ውስጥ ለውጥ የማይፈጠር ከሆነ፣ ከዛም ደግሞ ከምርጫው በኋላም ቦይኮትን ማረግ ነው አላረግ ነው ከዛ በኋላ በሚከሰተውም ነገር ውስጥ በሂደቱ ውስጥ የሚፈጠረው ነገር ለእኛ እና ምናምነው ተስፋ ሰጪ እንደሚሆን ነው። ምክንያቱም ሂደቱ እየጋለ እንደሚሄድ ነው የምናስበው። ግን በዛ ሂደት ውስጥ በመጨረሻ የሚሆነው ነገር ይሄን ኤክስፖዝ የማድረጉን ሞር ህብረተሰቡ ጋር የመድረሱን ሰፊውን የለውጥ ኃይል የጥቂቶች ብቻ ሳይሆን የብዙሀኑ እንደሆነ ማሳየት በሚያስችል መልኩ በተደጋጋሚ እየወደቁ በመነሳት ውስጥ ትግሉን ማካሄድ ነው። ይሄን እንደማድረግ ደግሞ የረዥም ጊዜ በረዥም ጊዜ የሚወስድ ከሆነ እንግዲህ ትግሉ በዛ ደረጃ የተዘጋጀንበት ነው ያለ። የተለያዩ የሰላማዊ ትግል ስልቶችን በመሞከር ልንሰራው የምንችልም ነገር ነው ያለ። በዚህ ውስጥ እንግዲህ ፓርቲውም ራሱ ኤግዚስት ላይ አደርግም ይችላል። የሚዘጋበትም አጋጣሚ ሊፈጠር ይችላል። ያ ማለት ግን የሰላማዊ ትግሉን የበለጠ ያጋግለዋል እንጂ ያስቀረዋል ማለት አይደለም። በዚህ ደረጃ ከዚህ ከቅርብ ጊዜ ዓመት ወዲህ ወደ ሶስት ዓመት ወዲህ በተለይ ሙስሊም ወንድሞች የሚያካሄዱት እንቅስቃሴ አንድ ተሞክሮም ተደርጎ ሊወሰድ ይችላል። ከዛም ባለፈ ደግሞ በዓለም ላይ የተካሄዱ የተለያዩ በርካታ ሰላማዊ ትግል እንቅስቃሴዎች አሉ። እነዚህ ፓርቲ ባይኖር እንኳን በፓርቲ ወይም ደግሞ ተደራሽተ ብቻ የምታደርጋቸው አይደሉም። በተለያየ መልኩ ልታከናውናቸው ትችላለን። ያም አለይ የኛ አልትሜት ጎል ኢትዮጵያ ለለፉት አርባ እና ሀምሳ አመታት ያለፈችበትን የእርስ በርስ ግጭት ወይም ደግሞ በአብዮት በደም መፋሰስ የሚመጣውን ነገር የዛን አዙሪት ሰብሮ መውጣት መቻል ዛሬም የእናቶችን ባልደረቀም ኢትዮጵያ ውስጥ። ስለዚህ ያንን ሰብሮ መውጣት የሚቻለው እና ዳግም እንደዛ አይነት ስርዓት እንዳይፈጠር ማድረግ የሚቻለው በእኛ እምነት ሰላማዊ የስልጣን ሽግግር ሲኖር ነው። ያንን ለማድረግ ደግሞ ስርዓቱን ማስገደድ ነው ብለን ስለምናምን ይሄንን የፓርቲ ፖለቲካውን ከሰላማዊ ትግል የነጻነት ትግል ጋር በሚጣጣም መልኩ እስከቻለን እና እስከፈቀደ ጊዜ ድረስ እንገፋበታለን ያም ባይሆን ግን ከዛ በኋላ ደግሞ ልናደርጋቸው የምንችሉ በርካታ ነገሮች አሉ ተከታታይ እና በቅብብል የሚደረግ ነገር ነው ብለን ነው የምናምነው እና እነዚህ ነገሮች አስበን ስለሆነ የምንንቀሳቀስ ያለን በዛ ደረጃ የተዘጋጁ እርግጥ ሰነዶችም አሉ እና ለእኛ እንግዲህ ተስፋ የምናደርገው በቅርብ ጊዜ ውስጥ ለውጥ እንደሚመጣ ነው ምክንያቱም በተለያዩ ቦታ ልክቶች እያየን ነው ስለዚህ በሁለት መንገድ የሚመጣ ይመስለኛል። አንደኛ ወይ ያለው ስርዓት ቆመ ብሎ ሊያስብ የሚችልበትና ወደ ድርድር ሊገደድ የሚችልበት ሁኔታ የሚፈጠርበት ነገር እየገፋ ነው የሚመስለኝ። እሱ ካልሆነና ይህ ደንዳናነቱን ከቀጠለ ብዙዎች ወደ እስር ቤት የሚጋዙ ይመስለኛል። ብዙዎችም በዛው ልክ እንግዲህ ወደ ሕዝባዊ እምቢተኝነትም ሊሄዱ ይችላሉ፣ ወይም ደግሞ ሌላ አማራጭ ሊከተሉ ይችላሉ። ስለዚህ ኢዘር ወይስ አሁን ያለው ስርዓት የሚሄድበት መንገድ ያው የራሱን እድሜ እያሳጠረ የሚመጣ ይመስለኝ። እኛ ደግሞ በዛ ደረጃ እንግዲህ ለውጡ ሲመጣ የተዘጋጀ ኃይል ሆነን ለመጠበቅ ኦርጋናይዜሽናል ጥረት እያደረግን ነው። ያ ከሆነ እሰየው፣ በሰላም የሚደረግ ከሆነ ካልሆነም እንግዲህ እያዘንም ቢሆን የህዝብ ውሳኔ ወይም ህዝቡ በቃይ ብሎ የሚወጣበትን የመጨረሻውን ውሳኔ ዋጋም ቢያስከፍል ኢትዮጵያን እስካሰብን ድረስ እና በዛ ደረጃ ነው አስበን የምንንቀሳቀስ ያለን ዮናታን ተስፋዬ የሰማያዊ ፓርቲ ቃል አቀባይ ነበር ያደመጣችሁት። ለቃለ ምልልሷ አመሰግናለሁ። አብሬያቸው የነበርኩት ከዋዜማ ራዲዮ አርጋው አሽኔ ነበርኩኝ። የዋዜማ ራዲዮ የተለያዩ ፕሮግራሞችን ዋዜማ ራዲዮ ዶት ኮም ዌብሳይታችን ላይ ልታደምጡ ትችላላችሁ። አልበለዚያም በማህበራዊ ገጾች በትዊተር እና በፌስቡክ ዋዜማ ራዲዮ ብላችሁ ፈልጉን። እንዲሁም ደግሞ በዩቲዩብ እና በሳውንድ ክላውድ ፕሮግራሞቻችንን ማድመጥ ይቻላል። የሚኖራችሁን ማናቸውም አስተያየቶች ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልታደርሱን ትችላላችሁ። ጤና ይስጥልን።